ኦሪት ዘዳግም ምዕራፍ አስራ አንድ እንግዲህ አምላክህን እግዚአብሔርን ውደድ ሕጉንም ሥርዓቱንም ፍርዱንም ትእዛዙንም ሁል ጊዜ ጠብቅ። የአምላካችሁን የእግዚአብሔርን ተግሣጽ ታላቅነቱንም የጸናችም እጁን የተዘረጋውንም ክንዱን በግብፅም መካከል በንጉሡ በፈርዖንና በአገሩ ሁሉ ላይ ያደረጋትን ተአምራቱንና ሥራውን በተከተሏቸውም ጊዜ በኤርትራ ባሕር ውኃ እንዳሰጠማቸው እግዚአብሔርም እስከ ዛሬ ድረስ እንዳጠፋቸው በግብፅ ጭፍራ በፈረሶቻቸውም በሰረገሎቻቸውም ያደረገውን ወደዚህ ስፍራ እስክትመጡ ድረስ በምድረ በዳ ያደረገላችሁን በእስራኤልም ሁሉ መካከል ምድር አፍዋን ከፍታ እነርሱንና ቤተሰቦቿን ድንኳኖቻቸውንም ለእነርሱም የነበራቸውን ሁሉ በዋጠቻቸው በሮቤል ልጅ በኤልያብ ልጆች በዳታንና በአቤሮን ያደረገውን ላላወቁትና ላላዩት ልጆቻችሁ አልነገራቸውምና፣ እናንተ ዛሬ እወቁ። ነገር ግን እግዚአብሔር ያደረጋትን ታላቂቱን ሥራ ሁሉ ዐይኖቻችሁ አይተዋል። እንግዲህ እንድትጠነክሩ ትወርሷትም ዘንድ ወደምትሻገሩባት ምድር እንድትገቡ እንድትወርሷትም እግዚአብሔርም ለእነርሱና ለዘራቸው ይሰጣት ዘንድ በማለላቸው ወተትና ማርም በምታፈሰው ምድር ዕድሜያችሁ እንዲረዝም ዛሬ ለእናንተ የማዘው ትእዛዝ ሁሉ ጠብቁ። ተወርሷት ዘንድ የምትገቡባት ምድር በአትክልት ስፍራ እንደሚዞሩ ዘርህን እንደ ዘራህበት በእግርህም እንዳጠጣሃት እንደ ወጣህባት እንደ ግብፅ ምድር አይደለችም። ነገር ግን ተወርሷት ዘንድ ተሻግራችሁ የምትገቡባት ምድር ኮረብታና ሸለቆ ያለባት አገር ናት፤ በሰማይ ዝናብ ውኃ ትረካለች፤ አምላክህ እግዚአብሔር የሚጐበኛት አገር ናት። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ የአምላክህ የእግዚአብሔር ዓይን ሁልጊዜ በእርሷ ላይ ነው። እንዲህም ይሆናል እናንተ አምላካችሁን እግዚአብሔርን ትወዱ ዘንድ በፍጹምም ልባችሁ በፍጹምም ነፍሳችሁ ታመልኩት ዘንድ ዛሬ ለእናንተ የማዘውን ትእዛዜን ፈጽማችሁ ብትሰሙ እህልህን፣ ወይንህንም፣ ዘይትህንም ትሰበስብ ዘንድ በየጊዜው የበልጉንም ዝናብና የክረምቱንም ዝናብ ለምድራችሁ አወርዳለሁ። በሜዳ ለእንስሶችህ ሣርን እሰጣለሁ፣ ትበላማለህ፣ ትጠግብማለህ። ልባችሁ እንዳይስት ፈቀቅ እንዳትሉ፣ ሌሎችንም አማልክት እንዳታመልኩ፣ እንዳትሰግዱላቸውም፣ የእግዚአብሔርም ቍጣ እንዳይነድድባችሁ፣ ዝናብም እንዳይዘንብ፣ ምድሪቱም ፍሬዋን እንዳትሰጥ፣ ሰማይን እንዳይዘጋባችሁ፣ እግዚአብሔርም ከሚሰጣችሁ ከመልካሚቱ ምድር ፈጥናችሁ እንዳትጠፉ ተጠንቀቁ። እንግዲህ እነዚህን ቃሎች በልባችሁና በነፍሳችሁ አኑሩ፣ እነርሱንም ለምልክት በእጃችሁ ላይ እሰሯቸው፣ በዐይኖቻችሁም መካከል እንደ ክታብ ይሁኑ። ልጆቻችሁንም አስተምሮአቸው፣ በቤትህም ስትቀመጥ በመንገድህም ስትሄድ ስትተኛም ስትነሣም አጫውቶአቸው እርስዋንም እንዲሰጣቸው እግዚአብሔር ለአባቶቻችሁ በማለላቸው ምድር እንደ ሰማይ ዘመን በምድር ላይ ዘመናችሁ የልጆቻችሁም ዘመን ይረዝም ዘንድ በቤትህ መቃኖችና በደጃፍህም በሮች ላይ ጻፈው። አምላካችሁን እግዚአብሔርን ትወድዱ ዘንድ በመንገዱም ሁሉ ትሄዱ ዘንድ ከእርሱ ጋር ትጣበቁ ዘንድ ዛሬ ለእናንተ የማዘውን ትእዛዝ ሁሉ ብትጠብቁ ብታደርጓትም፣ እግዚአብሔር እነዚህን አሕዛብ ሁሉ ከፊታችሁ ያወጣል። ከእናንተም የሚበልጡትን የሚበረቱትንም አሕዛብ ትወርሳላችሁ። የእግራችሁ ጫማ የምትረግጣት ስፍራ ሁሉ ለእናንተ ትሆናለች። ከምድረ በዳም ከሊባኖስም ከታላቁም ከኤፍራጥስ ወንዝ ጀምሮ እስከ ምዕራብ ባሕር ድረስ ዳርቻችሁ ይሆናል። በእናንተም ፊት ማንም መቆም አይችልም። አምላካችሁ እግዚአብሔር እርሱ እንደ ተናገራችሁ ማስፈራታችሁንና ማስደንገጣችሁንም በምትረግጡአት ምድር ሁሉ ላይ ይኖራል። እነሆ ዛሬ በፊታችሁ በረከትንና መርገምን አኖራለሁ በረከትም እኔ ዛሬ ለእናንተ የማዘውን የአምላካችሁን የእግዚአብሔርን ትእዛዝ ብትሰሙ፣ መርገምም የአምላካችሁን የእግዚአብሔርን ትእዛዝ ባትሰሙ፣ ዛሬም ካዘዝኋችሁ መንገድ ፈቀቅ ብትሉ፣ ሌሎችንም የማታውቋቸውን አማልክት ብትከተሉ ነው። አምላክህም እግዚአብሔር ትወርሳት ዘንድ አንተን ወደምትሄድባት ምድር በገባህ ጊዜ በረከቱን በገሪዛን ተራራ መርገሙንም በጌባል ተራራ ታኖራለህ። እነርሱም በዮርዳኖስ ማዶ ከፀሐይ መግቢያ ካለችው መንገድ በኋላ በአረባ በተቀመጡት በከነዓናውያን ምድር በጌልገላ ፊት ለፊት በሞሬ የአድባር ዛፍ አጠገብ ናቸው። አምላካችሁ እግዚአብሔር የሚሰጣችሁን ምድር ትወርሱ ዘንድ ዮርዳኖስን ትሻገራላችሁ፣ ትወርሷታላችሁም፣ ትቀመጡባታላችሁም። እኔም ዛሬ በፊታችሁ የማኖራትን ሥርዓትና ፍርድ ሁሉ ታደርጉ ዘንድ ጠብቁ።